ከኤርትራ ተላኩ ያላቸውን አሸባሪዎች በቁጥጥር ስር ማዋሉን ሊያመልጡ የሞከሩትንም መግደሉን የኢትዮጵያ መንግስት አስታወቀ። በቁጥጥር ስር የዋሉት ሰዎች ዜግነት ግን አልተገለጸም። እስከዚህ ሰዓት ድረስ የኤርትራ መንግስት በዜናው ላይ የሰጠው አስተያየት የለም። እስክንድር ፍሬው ዘገባ አድርሶናል። የፌዴራል ፖሊስ የጸረ ሽብር የጋራ ግብረ ኃይል ማምሻውን ለኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደገለጸው ሰዎቹ የተያዙት በደቡብ ብሔር ብሔረሰቦችና ሕዝቦች ክልል ነው። በዚሁ ክልል ደቡባዊ ጫፍ በሚገኝ ጫካ ውስጥ ተደብቀው ለተለያዩ የሽብር ተግባራት ሲዘጋጁ ነበር ብሏል። ሚያዝያ ሀያ ስምንት ሁለት ሺህ ስምንት በተካሄደ ዘመቻ ግን አብዛኛዎቹ ካሰባሰቡት የጦር መሳሪያና ቁሳቁስ ጋር በቁጥጥር ስር ውለዋል ሲል አስረድተዋል። ለማምለጥ የሞከሩ ጥቂት አሸባሪዎች ደግሞ ተገለዋል ነው ያለው። በቁጥጥር ስር የዋሉት ሰዎች እስከ ዩጋንዳ በአውሮፕላን እስከ ኬንያ ደግሞ በተሽከርካሪ መሄዳቸውን በኋላም በሞያሌ በኩል ወደ ኢትዮጵያ መግባታቸውንም አብራርቷል። ስለ ዜግነታቸውና ከየትኛው የፖለቲካ ድርጅት ጋር ግንኙነት እንዳላቸው ግን በመግለጫው አልተጠቀሰም። የኤርትራ መንግስት አሸባሪዎችን በሰሜን ኢትዮጵያ በኩል ለማስገባት ያደረገው ሙከራ አልተሳካም ያለው መግለጫው፣ በደቡብ በኩል ያደረገውም በእንጭቱ ተቀጭቷል ብሏል። ለአሜሪካ ድምጽ ሬዲዮ ስንድር ፍሬው ከአዲስ አበባ